አውሮፓና ጀርመን ጀርመን ፍራንክፈርት ውስጥ በሚያካሄዳቸው ፕሮጀክቶች ጀርመን የሚገኙ ስደተኛ ወገኖቹንና ሌሎች አፍሪካውያንን ይረዳል። ስደተኞች በራሳቸው እንዲተማመኑ እንዳይገለሉ፣ ቅስማቸው እንዳይሰበርና ራሳቸውን አሳድገው የህብረተሰቡንም ከበሬታ እንዲያገኙ ማድረግ ከፕሮጀክቶቹ ዓላማዎች ውስጥ ዋነኛዎቹ ናቸው። ዘራይ ኪሮን አብርሃም ይባላል ከተወለደበት ከኤርትራ በሰባት ዓመቱ በረሃ አቋርጦ ከእናቱና ከእህቱ ጋር ሱዳን ተሰዶ አምስት ዓመት ከቆየ በኋላ የዛሬ 25 ዓመት ነበረ ጀርመን የመጣው። በጎርጎርሳዊ 1990 መጨረሻ ላይ ጀርመን የመጡት ያኔው ታዳጊ ወጣት ዘራይ እና ቤተሰቦቹ ከፍራንክፈርት ወጣ ብላ በምትገኘው ሃናው በተባለችው ከተማ ነበረ መጀመሪያ የሄዱት። በለጋ እድሜው ለተሰደደው ለወጣቱ ዘራይ ህይወት በጀርመን ቀላል አልነበረም። ዊ ኬም አዝ ሬፊጂ ኤንድ ኢት ዋዝ ሾክ ቢኮዝ ዊ ዋዝ ኖት ትሬይንድ በስደት ነው ጀርመን የመጣ ነው። ለእኛ አንዳንድ ሁኔታዎች አስደንጋጭ ነበሩ። ጀርመን ውስጥ ጠንክረን ሰርተን የተሻለ ህይወት እንኖራለን ብለን ነበር የመጣ ነው። ሁሉም ይሳካል ብለን ነበር የምናስበው። ሆኖም መጀመሪያ ስንመጣ የጠበቅ ነው አይደለም የገጠመን። እናቴ ወደዚህ ሀገር ስትመጣ በመንግስት ድጎማ ለመኖር አልነበረም። ስለሚሰጠው ድጎማም የምናውቀው ነገር አልነበረም። እዚህ የመጣችው ጠንክራ ለመስራትና ልጆቿን ለማስተማር ነበረ። ሆኖም እዚህ ስትመጣ የስራ ፈቃድ አላገኘችም። አያያዙም ትንሽ አስቸጋሪ ነበር። እናም የባህል ግጭት ነበር ያጋጠመኝ። ዘራይ በሱዳኑ በዚያን ጊዜው የኤርትራ ነፃ አውጪ ድርጅት የፖርት ሱዳን ትምህርት ቤት ነበረ ትምህርቱን የተከታተለው እዚያም ከመደበኛ ትምህርት ጋር ይሰጥ በነበረው የፖለቲካ ትምህርትና ባነበባቸው መጽሐፍት ምክንያት ያዳበረው አስተሳሰብ በጀርመን ከህብረተሰቡ ጋር ተዋህዶ ለመኖር جزي وستوبتال. You know, we say white man is just exposing the whole Africa thing. ነጮች ይህንን ያንን አደረጉን እየተባልን፣ አመጡብን እየተባልኩ ስላደግኩኝ ነጮችን ጠላቶች አድርጌ ነበር ማያቸው። በዚህ አስተሳሰብ ስላደግኩ ይህ በአእምሮ የተቀርጾ ስለቆየ ጀርመን ውስጥ ከህብረተሰቡ ጋር መዋሃዱ ለእኔ አስቸጋሪ ነበረ። በጥቁርነቴ የምኮራ አፍሪካዊ ነበርኩ። እናም እነርሱ ከኛ ጋር አይደሉም፣ የእኛን ጥሩ አይመኙም፣ ጠላቶቻችን ናቸው፣ ጦርነት ውስጥ ከተቱን ሲባል እየሰማሁና እያነበብኩ ነበር ያደግኩት። ይህም ያበሳጨኝ ነበረ። እዚህም አመፀኛ እንደሆነ አደረገኝ። ዘራይ በዚህ አመለካከቱ ምክንያት በጀርመን በራሴ እስር ቤት ውስጥ ነበረ የምኖረው ይላል። ኋላ ላይ ግን ይህን አመለካከቱን የሚያስለውጥ አጋጣሚ ተፈጠረ። እነዚህ ሁሉ ልምዶች ተደማምረው ጀርመን ውስጥ ወደ መጥፎ መንገድ ወሰዱኝ። አመፀኛ ሆንኩ፣ የዕፅ ሱሰኛ ነበርኩ። አንድ ቀን ዘርአይ፣ መለወጥ አለብህ ራስን መቀየር አለብህ ይሉኝ ነበረ። አንድ ቀን አንድ ሰው ከመጽሐፍ ቅዱስ ስለ ፍቅር የሚናገር ጥቅስ ሰጠኝ። ከዚያ በኋላ አስተሳሰቤን ለውጬ ስለ ጀርመን በአእምሮዬ የተቀረጸው ተቀየረ። ከዚህ በኋላም ዘራይ ወገኖቹን ለመርዳት የሚያስችለው ፕሮጀክት አዘጋጀ። ፕሮጀክት ሞሰስ ሲል የሰየመው የዚህ ግብረሰናይ ስራ አላማ እርሱ ያለፈበት መንገድ በሌሎች እንዳይደገም ማድረግ ነበረ። የሌሎች እርዳታ አለበት። በቤተ ክርስቲያን ውስጥ በቡድን እናገለግላለን። በተለይ እኔ ጀርመን የሚኖሩ ኤርትራውያን ስደተኞችና ሌሎች እኔ ያሳለፍኩትን ጉዞ መድገም የለባቸውም ነው የምለው። ይህ ነበር የፕሮጀክቱ ዋና ዓላማ። እዚህ ያሉትን ልጆች፣ ወጣቶችን መደገፍ አለብን። ስለ እነሱ መናገር ወይም ዝም ብሎ ማየት ብቻ ሳይሆን አንድ ነገር እንስራ። ከ2005 ዓ ም ጀምሮ በትግርኛ የምክር አገልግሎት እንሰጥ ነበረ። በ2013 ዓ ም መጨረሻ በአጠቃላይ በስደተኞች ጉዳይ ላይ መስራት ጀመርን። ለወጣቶች ማህበራዊ አገልግሎት ይሰጥ የነበረው ፍራንክፈርት ላይ ስራ የጀመረው የሞሰስ ፕሮጀክት በጎርጎረሳዊ 2013 ዓ ም አገልግሎቱን ለሌሎች ሀገራት ዜጎችም መስጠት ጀመረ። በ2013 ዓ ም ስንጀምር የስደተኞች ሁኔታ በሙሉ ተቀየረ። እናም ጉዳዩን ስናጤነው ለምን በኢትዮጵያውያንና በኤርትራውያን መካከል ልዩነት እናደርጋለን? ሌሎች አፍሪካውያንስ ለምን አንረዳም? ሁላችንም አንድ ቀለምና ተመሳሳይ ችግር ነው ያለን ብለን አፍሪካውያን ላይ ማተኮር ጀመርን። በዚሁ ፕሮጀክት ስር ቲም አፍሪቃ የተባለ ኤርትራውያን ብስክሌተኞችን ያሰባሰበ ቡድን ተመስርቷል። ለዚህ ቡድን ምስረታ ምክንያት የሆነውም ዘራይ በአንድ አጋጣሚ የሰማው ታሪክ ነበረ። በሞሰስ ፕሮጀክት ውስጥ ለአንድ ሰው ሳስተረጉም ሰውየው አስመራ ብስክሌተኛ እንደነበር ነገረኝ። አሁንም በዚሁ የመቀጠል ፍላጎት እንዳለው አጫውቶኛል። እዚህ ብስክሌተኛ መሆን አለመቻሉ በጣም ቅር እንደሚለው፣ ከኤርትራ ጀምሮ የሚያውቃቸው ሌሎች ብስክሌተኞች እንዳሉም፣ እነርሱም ተመሳሳይ ሁኔታ ውስጥ እንደሚገኙ ነግሮኛል። ዘራይ በኤርትራ ብሔራዊ ስፖርት ነው የሚለውን ብስክሌት ከጀርመን ሕብረተሰብ ጋር መቀራረቢያና መደባለቂያ መሳሪያ አድርጎ መጠቀም ይቻላል የሚል እምነት አለው። በሞሰስ ፕሮጀክት ለኤርትራውያን ስደተኞች የቋንቋ ትምህርትና ሌሎች የትርጉምና የምክር አገልግሎቶችን በመስጠት ግብረሰናይ ተግባር የጀመረው ዘራይ እዚያው ፍራንክፈርት አቡንቱሃውስ የተባለ የስደተኞች መገናኛ የሀሳብ መለዋወጫ የባህልና የሥነ ጥበብ መድረክ እንዲሁም ሴሚናሮችና አውደ ጥናቶች ማካሄጃ ማዕከል ለመክፈት በዝግጅት ላይ ነው። በቅርቡ እንደሚከፈት የሚጠበቀው ይህ ማዕከል ዘራይ እንደሚለው ለስደተኞች የስራ ዕድል የሚያስገኝም ይሆናል። ስደተኞችን የመርዳት ኃላፊነት የመንግስት ብቻ ሊሆን አይገባም የሚለው ዘራይ በተለይ በውጭ ሀገራት ብዙ ጊዜያት የቆዩና አቅሙ ያላቸው የውጭ ዜጎች ወገኖቻቸውን መርዳት እንዳለባቸው ያሳስባል። እዚህ ጀርመን ስደተኞች መግባታቸውን የሚቃወሙ ደግሞ ስደት በእነርሱም የነበረ መሆኑን ሊረዱትና ታሪካቸውንም ሊያጤኑት ይገባል ይላል። ስደተኞች በመምጣታቸው የሚያማርሩ ጀርመኖች ታሪካቸውን የረሱ ከየት እንደመጡ ምን እንዳሳለፉ የረሱ ይመስለኛል። ሁለተኛውን የዓለም ጦርነት እንደጀመሩ እነርሱም በተለያዩ ሀገራት ተሰደው እንደነበር የረሱ ናቸው። ከሀያ ዓመታት በፊት ጀርመን ምስራቅ፣ ምዕራብ ተብላ በተከፈለች ጊዜ ከምስራቅ ወደ ምዕራብ ጀርመን ሰዎች ይሰደዱ ነበር። ይህ በመሰረቱ ለእነርሱ አዲስ አይደለም። ይህ ምን ማለት እንደሆነ ያለውንና የስደት ታሪካቸውንም ረስተዋል። ማንም ሰው ደህንነቱ በተጠበቀ ቦታ መስራት ይፈልጋል። ስለዚህ የስደተኞችን መብት ማስከበር ምቾትን የሚያጓድል አይደለም። ስደተኞች ጠንካራ ሰራተኛ ሆነው ለጀርመን ማህበረሰብ ብዙ ስራ ሊሰሩ ይችላሉ። በአሁኑ ጊዜ ህይወታቸውን ለአደጋ አጋልጠው በሜዲትራኒያን ባህር በኩል ወደ አውሮጳ ከሚጎርፉ የዓለማችን ስደተኞች ኤርትራውያን ሶስተኛውን ደረጃ ይይዛሉ። እነርሱን በቁጥር የሚበልጡት ሶሪያውያንና አፍጋናውያን ናቸው። እድል ቀንቷቸው በጎርጎሮሳዊ 2015 በአደገኛ የባህር ጉዞ ወደ አውሮጳ የመጡት ኤርትራውያን ቁጥር 23878 ይገመታል። ዘራይ የኤርትራውያንን ስደት የሚያቆም መፍትሄ የሚለውንም ተናግሯል። በኤርትራ የመንግስት ለውጥ እስካልመጣ ድረስ ኤርትራውያን መሰደዳቸው አይቆምም። በተለይ ወጣቶች የሳዋ ብሔራዊ ውትድርና አገልግሎት እስካልተቀየረ ድረስ ሰዎች ይሰደዳሉ። ሁሉም ህይወቱን መምራት ይፈልጋል። እንደዚህ አይነቱ መንግስት ወጣቶችን አፍኖ እንዲይዝ መደገፍ ትልቅ ወንጀል ነው። ምክንያቱም ይህንን አገዛዝ መደገፍ ማለት ህዝቡ እንዳይወጣ ማፈን ማለት ነው። የዘራይ ፕሮጀክቶች አላማቸውን እንዲያሳኩ በመመኘት ዘራይን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩ።